በኦሮሚያ ክልል በቦረና ዞን በሞያሌ ከተማ የመከላከያ ሰራዊት ካደረሰው ጥቃት በኋላ በሺዎች የሚቆጠሩ ወደ ጎረቤት አገር ኬንያ እየተሰደዱ እንደሚገኙ ዘገባዎች ያመለክታሉ። እርምጃው የተወሰደው የኦሮሞ ነፃ አውጪ ግንባር ወታደሮች በአካባቢው ይገኛሉ በሚል በተሳሳተ መረጃ ላይ በመመስረት መሆኑን የአስቸኳይ ጊዜ አዋጁ ሴክሬታሪያት ተወካይ ሌተና ጀነራል ሀሰን ኢብራሂም በመንግስት መገናኛ ብዙኃን ላይ ተናግረዋል። በትላንትናው እለት የተከሰተው ሁኔታ እንግዲህ አንድ የሻለቃ ጦር በሞያሌ አካባቢ ይገኛል ይገኛል። የኦነግ ኃይል በሀገሪቱ እየተፈጠረ ያለውን ሁኔታ በመጠቀም ሁኔታውን ለማባባስ በሶስት አቅጣጫዎች ወደ ሀገሪቱ የመግባት እንቅስቃሴ እያደረገ እንደሆነ ይታወቃል። ባለፉት ቀናቶችም በምዕራብ ኢትዮጵያ በምስራቅ ኢትዮጵያና በደቡብ ኢትዮጵያ በደቡብ ኢትዮጵያ ደግሞ በሞያሌ አካባቢ የኦነግ ኃይል ወደ ሀገራችን የመግባትና ሁኔታውን የማባባት ስራ ለመስራት እየተንቀሳቀሰ በመሆኑ ሻለቃዋ በዚህ በሞያሌ አካባቢ የሚገባውን የኦነግ ኃይል ለመቆጣጠርና ለመደምሰስ ነው ግዳጁ ተሰጥቷት የነበረው። በሺዎች የሚቆጠሩ የሞያሌ ነዋሪዎች ወደ ኬንያ ሞያሌ የመሰደዳቸው ሰበብ የመከላከያ ሰራዊት የፈጠረው የደህንነት ስጋት መሆኑን ተደጋግሞ ይነገራል። በተቃራኒው ደግሞ የፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል አሰፋ አብዩ ኦነግ በአካባቢው እርምጃ ለመውሰድ ከፍተኛ ዘመቻና ውዥንብር በመፍጠሩ ሰዎች ሰግተው ለስደት ተዳርገዋል ብለዋል። የሽብር ኃይሉ ኦነግ በአካባቢው ላይ እርምጃ ለመውሰድ ከፍተኛ ዘመቻና ውዥንብር በመፍጠሩ የተሰደዱና ፈርቶ የወጡ ዜጎቻችን ናቸው። የኦነግ የውጭ ጉዳይ ኃላፊ ዶክተር ሽጉጥ ገለታ ሁለቱም የመንግስት ባለስልጣናት የሰጡትን ምክንያት እንዲስሉ መልስ ሰጥተዋል። የኦሮሞ ነጻነት ግንባር ዛሬ አይደለም ያለው ወይም ከውጭ የሚመጣ ኃይል ሳይሆን በቦታው ያለ ለረጅም ጊዜ የትጥቅና የሰላማዊ ትግሉን አቀናጅቶ የሚንቀሳቀስ ኃይል ነው እና በዚህ በተባለው ቀን በቦታውም አልነበረም። ግን ከዛ ራቅ ባሉ ሁኔታ ባሉ ቦታዎች ላይ የተለያዩ እርምጃዎችን በተለያዩ አካባቢዎች ምዕራብ፣ ምስራቅ፣ ደቡብ፣ መሀል ሀገርም ቢሆን እርምጃዎችን ይወስዳል። በምዕራብ ኦሮሚያ ካለፈው ሳምንት አንስቶ ኦነግ በመከላከያ ሰራ ሰራዊቱ ላይ ጥቃት አድርሷል የሚሉ ዘገባዎች እየወጡ ነው። በተለይም በቀለም ወለጋ ዞን በግዳሚ አካባቢ እንዲሁም በምዕራብ ወለጋ ዞን በበጊ አካባቢ የኦኔግ ሰራዊት ወሰደ በተባለው እርምጃ በመከላከያ ሰራዊት አባላትና በተሽከርካሪዎቻቸው ላይ ጥቃት ማድረሱን የአካባቢ ነዋሪዎች ለዶቼ ቤሌ ተናግረዋል። ትናንት ከሰዓት በኋላና አመሻሹ አካባቢ ሆነ ያሉትን እኚህ የአይንማኝ ነግሮናል። ጥቃቱ የተጀመረው ትናንት ወደ ዘጠኝ ሰዓት ነው። ቦታው በቀለም ወለጋ ዞን በግዳሚ ወረዳ በቀለምና በእግራይ ከተማ መካከል ማርቻ በመባል የምት ታወቅ ወንዝ ላይ ነው። የመከላከያ ሰራዊቱ በዛ እያለፉ ሳሉ የኦነግ ሰራዊት ደግሞ በወንዙ ላይ ይዞት ነበሩ። በዚህ ቦታ ላይ በተካሄደው ጥቃት ሁለት ኦራል ተብሎ የሚጠራው ተሽከርካሪ ላይ ጥቃት ደርሷል። አንዱ ኦራል ማምለጥ ስችል ሌላው ግን ከነ መከላከያ ሰራዊቱ አባላት ተቃጥሏል። ሌላኛው ስሙ እንዳይጠቀስ የጠየቀ ግለሰብ ከሰዓት በኋላ ይህ ጥቃት መፈጸሙን ተናግሮ ትናንት ምሽት ላይ ሌላ ጥቃት እንደደረሰም እንዲህ አስረድተዋል። ትናንት ምሽት ከአንድ እስከ ሁለት ሰዓት ባለው ጊዜ በኮቦርና በቃሽማንዶ ከተማ መካከል አንድ የነዳጅ ቦቴን አጅቦ ወደ አሶሳ ሲሄዱ የነበሩ ኦራልና ና ፒካፕ ተሽከርካሪ ላይ ጥቃት ተፈጽመዋል። በዚህ አካባቢ ተፈጸመ የተባለውን ጥቃት ያረጋገጡት የበጊ ከተማ የጸጥታ ጉዳዮች ኃላፊ አቶ ሀሩን በቃሌ ናቸው። ስለ ጥቃቱ መረጃ እንደደረሳቸው የተናገሩት ኃላፊው ጉዳዩን እያጣሩ መሆኑን ለዶችቤሌ ቤሌ ተናግረዋል። በትናንትናው እለት መከላከያ በዚህ አልፎ ወደ ግዳሚ ሄዶ ነበር ቀለም የተባለው ቦታ ካለፉ በኋላ መከላከያ ላይ ተኩስ መከፈቱን መረጃ አግኝተን ነበር። ምሽት አካባቢ ደግሞ ለመከላከያ ውሃ አድርሶ በመመለስ ላይ የነበረ አንድ ቦቴና ፒካፕ ላይ ተኩስ መከፈቱን መረጃ አግኝተን ነበር። ስለ ጥቃቱም ሆነ የተጎዱ ካሉ ለማጣራት ሰዎችን ልከናል። የኦነግ የውጭ ጉዳይ ኃላፊ ዶክተር ሽጉጥ ይህ ጥቃት መፈጸሙንም አረጋግጠዋል። በሲቪል ላይ ሳይሆን የመከላከያ ተቋም ላይ ጥቃቶችን አሁን በተዘረዘሩት ቦታዎች ላይ አድርሷል፣ እያደረሰም ነው። ሁለቱም የዓይን እማኞች ከጥቃቱ በኋላ ህዝብ ፍርሃት ውስጥ እንደሚገኝ ገልጸው ሰው እየታሰረ እየተገረፈ እንደሆነም ተናግረዋል።